ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እሁድ ጥር 28 29 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19፣ በ22 እና በ23 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የአሜሪካ ድምፅ 75 ዓመቱን ደፈነ። አድማጭ አለን የሚለው ነገር ሁልጊዜ ጥያቄ ነበርና ከአንድ ወር በኋላ ጊዜ አንድ ደብዳቤ ከወሎ መጣች። አቶ መሐመድ ይባላሉ። ስማችሁን በጥቅር አሻረሳ እና ይህይስ ውሂብ ነው የሚያገኘው እንደውም እና ደብዳቤ መጣ ብሎ ይመጣልህ እንዳን ነገር በጣም ወረቅ ነው። በጣም በደስታ ደብዳቤ መጣካን። አንድ ደብዳቤ እኮ ነኝ እና እንደዛ የጀመረ ደብዳቤ ግን ቀስ እያለ 10 ብር 30 ብር 130 ጊዜ ውድድር አረግን። የፕሮግራም ውድድር የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው የሰማችሁት። ስለ አሜሪካ ድምፅ ያጫውተናል። ሌሎችም ዘገባዎችን ይዘናል። አብራችሁን ቆዩ። የተከበራችሁ አድማጮች አዘጋጅና አስተናጋጆች ጽዮን ግርማና ሶሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሽታቸዋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ፕሬዚደንት ዶናልድ ትራምፕ ከሰባት ሙስሊም ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ የጣሉት የጉዞ ገደብ በአስቸኳይ እንደገና ሥራ ላይ እንዲውል የትራምፕ አስተዳደር ያቀረበውን ጥያቄ የዩናይትድ ስቴትስ ይግባኝ ፍርድ ቤት ውድቅ አድርጎታል። ሳን ፍራንሲስኮ የሚገኘው ዘጠነኛው የወረዳ ይግባኝ ሰሚ ፍርድ ቤት ይህንኑ አስመልክቶ ዛሬ በሰጠው መመሪያ የትራምፕ አስተዳደርና የዋሽንግተን ስቴት እስከ ነገ ሰኞ ከቀትር በኋላ ድረስ ተጨማሪ የመከራከሪያ ነጥቦቻቸውን እንዲያቀርቡ ጠይቋል። ተጠባባቂው ጠቅላይ አቃቤ ሕግ ኖኤል ፍራንሲስኮ ትላንት ማታ የመንግሥቱን ወክለው ሲናከሩ፣ ፕሬዝደንቱ ወደ ሀገር ውስጥ የሚገባና የሚወጣን ሰው በተመለከተ በሚሰጠው መመሪያ ከፍርድ ቤቶች ቁጥጥር በአብዛኛው ነፃ ነው ብለዋል። የፍርድ ሚኒስቴር አንድ የፌዴራሉ ዳኛ የትራምፕን የጉዞ እገዳ ለጊዜው እንዲታገድ የደረሱትን ውሳኔ ለማስቀልበስ የሚጠይቀውን ሰነድ ያስገባው ትላንት ማታ ነው። የሲያትሉ ዳኛ የትራምፕን ፕሬዚደንታዊ የአፈጻጸም ትእዛዝ ካገዱ ጥቂት ሰዓታት በኋላ ሚስተር ትራምፕ በዳኛው ላይ ትችት ሰንዝረዋል። እገዳው ብዙ አደገኛ ሰዎች ወደ ዩናይትድ ስቴትስ እንዲገቡ ያደርጋል ሲሉም አስጠንቅቀዋል። በዶናልድ ትራምፕ ፖሊሲዎች ላይ ያነጣጠሩ ተቃውሞዎችና ፕሬዚደንታዊ አመራራቸውን የሚተቹ ሰልፎች ለተከታታይ ሶስተኛ ቀን በዩናይትድ ስቴትስና አልፎም በሌሎች አገሮች እየተካሄዱ ናቸው። የሲያትሉ የፌዴራል ዳኛ የትራምፕን የጉዞ እገዳ ባለፈው አርብ ለጊዜው ቢያግዱም የተቃውሞ ሰልፎቹ ግን ቀጥለዋል። ትላንት በለንደን ሰልፈኞች በዚያ ከሚገኘው የአሜሪካ ኤምባሲ ደጃፍ ላይ ጸረ ትራምፕ መፈክሮችን አሰምተዋል። በቶሮንቶ ካናዳም ትላንት የዩናይትድ ስቴትሱን ፕሬዚደንት የሚቃወሙ ሰልፎች ተካሂደዋል። በፓሪስና በርሊንም ተመሳሳይ የተቃውሞ ሰልፎች ታይተዋል። በሲድኒ ኦስትሬሊያ፣ በኢንዶኔዥያና ሌሎች ከተሞችም ቁጥራቸው አነስተኛም ቢሆን ሰልፈኞች ተቃውሞ አሰምተዋል። በቅርቡ በወጡ የሕዝብ አስተያየት መለኪያዎች መሠረት የጉዞ እገዳውን 51 በመቶ አሜሪካውያን ይቃወሙታል፣ 45 በመቶ ይደግፉታል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፎክስ ኒውስ ከተባለው ቴሌቪዥን ጋር ባደረጉት ቃለ ምልልስ የሩሲያውን ፕሬዚደንት ቭላዲሚር ፑቲን ባከብራቸውም በሁሉም ነገር ተስማምተን እንሰራለን ማለት ግን አይደለም ብለዋል። ሩሲያ ከአይሲስ ጋር በምናካሄደው ጦርነት ካገዘችን፣ በዓለም ዙሪያ ካለው ሙስሊም አሸባሪዎች ጋር በሚካሄደው ውጊያ ከረዳችን ጥሩ ነገር ነው ሲሉም አክለዋል። ፑቲን ከዚህ ቀደም ስለ ፈጸሟቸው በደሎች እያወቁ እንዴት ለእርሳቸው ከበሬታ ይኖሮታል ተብለው ሲጠየቁ ደግሞ ሩሲያን ከዩናይትድ ስቴትስ ጋር አመሳስለዋል። በእኛም አገር ብዙ ገዳዮች አሉ። የእኛ ሀገር ፍጹም ከወንጀል የነጻች ነችን? ሲሉም ጠይቀዋል ፕሬዚደንት ትራምፕ። በመጨረሻም በሶማሊያ በመጪው ሳምንት ይደረጋል ተብሎ የሚጠበቀው ፕሬዚደንታዊ ምርጫ የሚካሄድበት ስፍራ ከፖሊስ አካዳሚ ወደ ሞቃዲሾ አውሮፕላን ማረፊያ ተዛውሯል። ምክንያት የጸጥታ ስጋትና ምናልባትም ሙስና መሆናቸው ተጠቅሷል። ይህን ዜና ትናንት ለሶማልኛ ቋንቋ አገልግሎታችን የገለጹት ለእጩ ተወዳዳሪዎቹና ለምርጫ ኮሚሽኑ ቅርበት ያላቸው ምንጮች ናቸው። የድምፅ መስጫ ቦታው እንዲቀየር የተወሰነው ከ24ቱ ፕሬዝደንታዊ እጩዎች 18ቱ ለምርጫ ኮሚሽኑ በጻፉት ደብዳቤ የጸጥታ ስጋትና ሙስና ሊካሄድ ይችላል የሚል ፍራቻ እንዳላቸው ከገለጹ በኋላ መሆኑን ምንጮቹ አረጋግጠዋል። 329 አባላት ያሉት የሶማሊያ ምክር ቤት ፕሬዝደንቱን ለመምረጥ ድምፅ የሚሰጠው የፊታችን ረቡዕ ነው። ዜናው አበቃ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በአንድ በ15630 በ15690 በ15700 በ15785 ኪሎ ኸርትስ በ22 ሜትር በአንድ በ13615 በ13775 እና በ13860 ኪሎ ኸርትስ በ25 ሜትር በአንድ በ11720 በ11835 በ1 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 28 2009 ዓ ም ምሽት ፕሮግራማችን ነው። ወደድኩሽ የሚ ዘሪቱ ከበደ የጽዮን ምርጫ ነበረች። እንዳይለየን፣ ኧረ ተው፣ የአንተ ምርጫ ነው። ሰለሁን እንዳልኩሽ አምስት ዘፈን አስመርጬ ዘሪቱን ነው የምመርጠው ብለህ መርጠህ፣ ሁሉም ቆንጆዎች ነበሩ። ዘሪቱን እናመሰግናለን። አሁን እስቲ ወደ መጀመሪያው ዝግጅታችን እንዝለቅ። ቪኦኤ የአሜሪካ ድምፅ ሰባ አምስት ዓመት ሞላው። This program has come to you from the Voice of America, Washington. የአሜሪካ ድምፅ የመጀመሪያ ስርጭቱን ካደረገ የከትናንት በስቲያው ረቡዕ ጥር 24 2009 ዓ ም ፌብርዋሪ 1 2017 ዓ ም ልክ 75 ዓመቱን ደፈነ ተከታዩ እንግዳችን ባልደረባችንና የአፍሪቃ ቀንድ አገልግሎት መስራች የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው። ንጉሴ በጌታሁን ታምራት ስሙ በአሜሪካ ድምፅ ራዲዮ አድማጮች ዘንድ በስፋት ይታወቃል። ስለ ቪኦኤ ጉዞ ሲሆን ከአንቺ ጋር ሸጋ ቆይታ አድርጋችኋል። ጥሩ ተጫወታችኋል። አዎ፣ ሰለሞን እንግዲህ በአብዛኛው ትኩረት ያደረግነው በአሜሪካ ድምፅ የአፍሪካ ቀንድ ወይም የሆርኖፍ አፍሪካ ሰርቪስ ላይ የአማርኛ የኦሮመኛና የትግረኛ ቋንቋ ስርጭት በተመለከተ እንዴት ተጀመረ? አሁንስ እንደው ምን እየሰራ ነው? ከአድማጮችስ ምን ይጠብቃል? ምንስ አሳክቷል? የሚሉ ጥያቄዎችን ያነሳሁት እና ያናገርኩት ንጉሴ ድንቅ ነው ሲናገር ሲያብራራ። መቼም አዎ፣ እሱን እንግዲህ ንግግሩን አድርጌ አንድ ፕሮግራም ነው የሰራሁት። ወደፊት ደግሞ በዌብሳይታችን ላይ ሙሉን በቪዲዮ አድማጮቻችን መመልከት ይችላሉ። መልካም። ስለዚህ እንቀጥል፣ ወደ ውይይታችሁ እንዝለቅ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኩን ራዲዮ ሰገሌ አሜሪካቲ እዚ ሬዲዮ ድምፅ አሜሪካ እዩ በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ነው የተጀመረው በአማርኛ በአማርኛ ነው የጀመርነው የአሜሪካ ድምፅ ሬዲዮ ጣቢያ ከተከፈተ ጥር 24 2009 ዓ ም 75 ዓመት ሞልቶታል ይህ ሬዲዮ ጣቢያ ከተከፈተ ከ41 ዓመታት በኋላ ደግሞ እሁድ መስከረም 16 1975 ዓ ም የአማርኛ ቋንቋ ማሰራጨት ጀመረ። በዚሁ ሬዲዮ ጣቢያ ላይ ጌታሁን ታምራት በሚለው የብዕር ስም መጠሪያ ስሙ የሚታወቀው ጋዜጠኛ አቶ ንጉሴ መንገሻ ይባላል። ጋዜጠኛ አንቷ ይባል፣ ነገር ሆኖብኝ አንተን አስከተልኩ እንጂ የአሜሪካ ድምፅ ካሉት ዘጠኝ ዲቪዥኖች ውስጥ በስሩ አስራ ስድስት ቋንቋዎችን የያዘው አፍሪካ ዲቪዥን ዳይሬክተር ነው። ለመሆኑ የአሜሪካ ድምፅ የአማርኛ ቋንቋ ስርጭቱን ለምንድን ነው የተጀመረው ብየው? ነበር ወቅቱ ሶቪየት ህብረት መላ የምስራቅ አውሮፓን ሀገሮች በሚቆጣጠርበት ጊዜ ኮሚኒስት ብለው የሚጠሩት ሶቪየት ብሎክስ ብለው የሚጠሩት ሀገሮች ቁጥራቸው የሰፋበት ዘመን ነበር ለማለት ይቻላል። ለምሳሌ ከአፍሪካ ኢትዮጵያ አንዷ በሶቪየት ቁጥጥር ስር ነበረች ማለት ይቻላል። እርግጥ መንግስት አለ፣ ኮሎኔል መንግስቱ መንግስት ነበር፣ ግን የሶቪየት ተጽዕኖም ነበረ። አንጎላ፣ ሞዛምቢክ፣ ለምሳሌ ከላቲን አሜሪካ ደግሞ ኒካራጓ፣ ከኤዥያ አፍጋኒስታን፣ ከሶስተኛው ዓለም ሀገሮች እነዚህ ይቆጣጥሩ ነበር። እና ያን ጊዜ የአሜሪካ መንግስት ይህን ፕሮግራም ሲከፍት አንደኛ፣ እርግጥ ይህንንም ቁጥጥር ለማቋቋም እና የኢትዮጵያ ህዝብ ደግሞ በዛን ጊዜ አንድ ቅኝት የሆነ መንግስት የሚቆጣጠረው አንድ ዓላማ፣ አንድ ፍልስና ብቻ የሚያራምድ ፕሮግራም ስለነበረ ጋዜጣም ስራ ስለነበረ ህዝቡ አማራጭ ኒሮ የተከፈተ ፕሮግራም ነበር። ጣቢያው የአማርኛ ቋንቋ ስርጭቱን ወደ ኢትዮጵያ ለማድረስ በዚህ ሀሳብ መነሻነት ሲጀምር ዋና ዓላማው ደግሞ የጋዜጠኝነት መሰረታዊ አላባውያንን ሀቅ ላይ የተመሰረተ ሚዛናዊና ሁሉን ያካተተ ዘገባን ማቅረብ ነው። አያይዘንም ግን ትምህርት ነክ የሆኑ ነገሮች እናስተምር ነበር። ኢኮኖሚ ሊሆን ይችላል፣ የእርሻ ፕሮግራም ሊሆን ይችላል፣ የጤና ፕሮግራም ሊሆን ይችላል። ስፖርትም ነበር። ስንጀምር ሰላሳ ደቂቃ ብቻ ነበር። ግን በግማሽ ዓመት ውስጥ አድማጭ በጣም ይጓጓ ስለነበረ ቁጥሩም በጣም እየጨመረ ስለሄደ በግማሽ ዓመት ውስጥ አንድ ሰዓት ሆነ እና አማርኛ ፕሮግራም በዚህ በቮይስ አሜሪካ ውስጥ በጣም ተሳካለት። ብዙ አድማጭ ማድረግ ከሚባል ፕሮግራም አንዱ ነው። በ1996 ዓመተ ምህረት 91 ኢህአደግ ስልጣን ከያዘ በኋላ ደግሞ ሌላ ሀሳብ ቀረበና ፓኖሮቡና ትግርኛ እንዲጨመሩ ሆነ። ከ1996 96 ሐምሌ ጁላይ 15 ጀምሮ ሁለቱ ቋንቋዎች ተደርበዋል። ያ ነው የሆርን ኦፍ አፍሪካ አገልግሎት ተብሎ የሚጠራው። 34 ዓመት ወደ ኋላ ተመልሶ እንዲያስታውስ አቶ ንጉሴን ጠየኩት። የመጀመሪያው ቀን ምሽት ፕሮግራም ለማስተላለፍ ምን ዝግጅት አድርጋችሁ ነበር? ብዬ ከተላለፈስ በኋላ ስሜታችሁ እንዴት ነበር? መጀመሪያ ከተቀጠልነው መካከል እኔና ታምሮ ሐምፖ ነን። ከዛ በሳምንት ሁለት ሳምንት ውስጥ አራት ሰዎች ተጨመሩልኝ። አዳነች መጣች። ከዛ ይሄይስ ውሄ በአሸናፊ በጀ ነፍሱ ማረውና ዮሐንስ ነበረ። በኋላ በኋላ እነ ትዝታ እነ ስለሙን አዲሱ ይጨመራሉ። ድርግጥ ምቅዳችን ራሳችን ያወጣ ነው። ምን ምን ፕሮግራም እንደሚያስፈልግ በዚያን ጊዜ ለኢትዮጵያ ከተወያየን በኋላ እሱም እቅድ ውስጥ አስገባ። ከዛ ፕሮግራሙ ከመጀመሩ ፊት አንድ ስድስት ሳምንት የሚሆን ድራይራን ይባላለን መለማመድ ልክ ወዲያችን እናዘጋጃለን ከዛ ደግሞ ፕሮግራም ዝግጅቱም ይካሄዳል። የጤናን ፕሮግራም፣ የትምህርት ዝግጅት ፕሮግራሞች፣ መዝናኛ ሙዚቃዎችን ሊዘጋጃሉ። እነሱም በየቀኑ እናካሄድ ነበር ስድስት ሳምንት ነው ያካሄድ ነው። ከዛ በኋላ ሰብተምበር ሀያ ስድስት ፕሮግራሙ ዘ ስንወጣ የተሟላ የተጠናቀቀ በጣም ጥሩ ዝግጅት የነበረው ፕሮግራም ነው። ግርም ነገር ማረሳው ነገር ያለት ፕሮግራሙን አስተላልፈን ስንመጣ ስንወርድ ጨርሰን ስንመጣ ጥያቄያችንን ሰው አድምጦን ነበር ለመሆኑ ነው ምትው ምክንያቱም ከፊት ም የሚያውቀው ሰው የለም። ፍሪኮንሲው እንኳ ማስታወቂያ መንገድም አልነበረም እንግሊዝኛ ያስተዋውቀው ነበር እናሱ ነበር ጥያቄያችን እግ አንዳንድ ዘመኖቻችን እየጠራን ወገኖች ሁሉም እየደወለ ሰ አድምጡም ብሏል። ከዛ በኋላ ሰዎች ፕሮግራማችሁን ማድመጣቸውን በምን ዘዴ ያወቃችሁ? ሰላሳ አራት ዓመት አይደል ወደ ኋላ የተመለስ ነው። የዛሬ ሰላሳ አራት ዓመት መቼም እንደ ዛሬው የመገናኛ ዘዴዎች እንደ ልብ የሉምና እንደው መደመጣችሁን በምን አወቃችሁ? አልኩት አድማጭ አለን የሚለው ነገር ሁል ጊዜ ጥያቄ ነበርና ከአንድ ወር በኋላ አሁን ጊዜ አንድ ደብዳቤ ከወሎ መጣች። አቶ መሐመድ ይባላሉ ስማቸው በጭራሽ አረሳ እና ይህይስ ውሄብ ነው የሚያገኘው እንደውም እና ደብዳቤ መጣ ብሎ ይመጣ ልክ እንዳን ነገር በጣም ነው የወረቅ ነው በጣም በደስታ ደብዳቤ መጣ ከአድማጭ ላ አንድ ደብዳቤ እኮ ነኝ። እና እንደዛ የጀመረ ደብዳቤ ግን ቀስ እያለ አስር በወር ሰላሳ በወር መቶ ሰላሳ ጊዜ ውድድር አደረግን። የፕሮግራም ውድድር በተወሰኑ ጥያቄዎች መረጥን እና ለዛ ጥያቄዎች መልስ ሰጠ ይሄን ያህል ሽልማት ያገኛል ብለን አወዳደን። ሶስት ወር ባልሞላ ጊዜ ውስጥ ሰማንያ አምስት ሺህ ደብዳቤ መጣልን። ደግሞ የመጣልን ደብዳቤ ደግሞ ምልክት አደረግንበት። ከአዲስ አበባ የመጣውን ቀይ ምልክት ከአዲስ አበባ ታደርጊያለሽ፣ ከጅማ፣ ከሐረር፣ ከድሬዳዋ፣ ከሐዋሳ እያልሽ ሁሉም ደብዳቤ መጡበት ቦታዎች ሁሉ ምልክት አደረግንበት። ማ ሰቅለን እና በሙሉ ኢትዮጵያ ነበር። ከኢትዮጵያዎች ውጭ ከሚሊስት ነበር፣ ከኬንያ ነበር። የአድማጫችን ስፋት እዚያን ያህል መሆኑን እያወቅነው በዛ ነው። ከዛ በኋላ ግን ሪሰርች ተደረገ። ሀያ ስምንት በመቶ የሚሆነው የኢትዮጵያ አድማጭ ማለትም ከአስር እስከ አስራ አንድ ሚሊዮን በየሳምንቱ አድማጭ ነበረ። ይሄ በቢዮታ አርጎስጥ በጣም ትልቅ ከሚባሉት ፕሮግራሞች አሁን ባንግላዴሽ በጣም ትልቅ አድማጭ አለው። ኢንዶኔዥያ አለው። ሀዋሳ አለው። ሀዋሳ አሁንም አለው። ነገሽ ለማንም አይወዳደረም። ከአፍሪካ ከነዛ አንዱ ነበረ እና ብዙ አድማጭ ማድረግ የቻለ ፕሮግራም ነበረ። በዚህ ሂደት ውስጥ ምን አሳካችሁ? ምን አይነት የመረጃን ክፍተት ሞላችሁ? በበኩል መቼም ሞደስ በሆነ መንገድ የተቻለውን ይሄ ፕሮግራም አስተዋጽኦ ያደረገ ይመስለኛል። አንዲያ ነገር ግልጽና ሀቅ ላይ የተመረከዘ ሚዛና የሆነ ሁለ ገብ የሆነ ዜና ማቅረብ ያንን ባህል መሰረታና ብዬ ነው የማስበው። ከዛ በተረፈ ደግሞ በደርግ ጊዜም ረሃብ ሲሸሸግ፣ የሰው መብት ሲገፈፍ፣ ሰዎች እስር ቤት ሲወረወሩ ወይም ሲገደሉ ሄደ ነበሩ ሪፖርት የምናደርገው ከዛ በላይ ትልቁ ደግሞ የተለያዩ ርዕሶች አሁን የደርግ ኮንስቲቱሽን ሆነ ሲረቅ ወይም አንድ ፓርቲ ሲመሰረት በዛን ጊዜ ውይይትን ያካሄድ ነበር። እዛ አካባቢ ኮንስቲቱሽኑ ለምሳሌ በረቀቀ ጊዜ ሁሉ ውይይት እናካሄድበት ነበር። የተማሩ ሰዎች ኮንስቲቱሽናል ስኮላርስ፣ ስለ ሕገ መንግስት ያጠኑ ሊቃውንትን እየጋበዝ እናናገር ነበር። ያ ውይይት በጣም ጠቃሚ ነበር። ስለዚህ ዴሞክራቲክ መንገድ ውይይት ማድረግ እንደሚያስፈልግ፣ ሀሳቦች መንሸራሸር እንዳለባቸው፣ ሁሉም ሀሳቡን የመግለጥ መብት እንዳለው፣ ከዛ ደግሞ መንግስት ስልጣን ላይ ያሉ ሰዎች ተጠያቂነት እንዳለባቸው የሚያደረጉት ምጥፋት ሆኑ ለበጎ ነገር ተጠያቂ ኃላፊነት መውሰድ እንዳለባቸው ያመለክት ነበር። የእኛ ፕሮግራም በዛ ነገር በጣም ትልቅ አስተዋጽኦ ያደረገ ይመስለኛል። ከዛ በተረፈ ግን ደግሞ ጦርነቱን ለምሳሌ ከኢህአደግ ጋር በተካሄደው ጦርነት፣ ከኤርትራኖች ጋር በተካሄደውን ጦርነት ጦርነቱን መሆኑ ነበር የምዘግበው ጦርነቱ ቆሞ በሰላም መንግስት በተፈጠረበት ያን ሁሉ ነበር የዘገብ ነው። ስለዚህ በዛ ታሪክ ሂደት ውስጥ ይሄ ፕሮግራም ትልቅ አስተዋጽኦ ያደረገ ይመስለኛል። በተለይ ደግሞ ለምሳሌ ሴቶችን ጥያቄ በሚመለከት፣ የብሔሮችን ጥያቄ በሚመለከት፣ የሀገሪቱ የተወሳሰበ ችግር በሚመለከት ወደፊት እያመጣ መድረክ የከፈተው የተለያዩ ሰዎችን አወያይተዋል። በዛ ብዙ ሰዎች ትምህርት የገበዩ ይመስለኛል። እኔ ራሴ ከኢትዮጵያ በስደት ነው የወጣሁት እና ሱዳን ከዳሪፍ አካባቢ ስደት ካምፖስ ነበርኩ ስደተኛ ሆኜ እዚህ ሀገር የመጣሁት በፊቱ ስደተኛ በኋላ ጋዜጠኛ ሆኜ ማአት ጊዜ ሱዳን ሄጃለሁ። በአመት ሁለት የሶስት ይሄን ነበረ። ስለዚህ የስደተኛው ህይወት እንደነበረ ምን አይነት መከራና ፍዳይ እንደነበረ ድምፅ የሌላቸው ድምፅ እንዲሆን በማለት ብዙ ፕሮግራሞችን እናቀርብ ነበር። ከዛ አንጻር ሁሉ ትልቅ አስተዋጽኦ ያዝረግን ይመስለኛል። አሁንስ ያለውን የመረጃ ክፍተት የአሜሪካ ድምጽ የአፍሪካ ቀንድ ዝግጅት እንዴት እየሞላው ነው? ሆኖ አፍሪካ የአማርኛው ፕሮግራም የትግርኛም ሆነ የአፋን ኦሮሞ ብዙ ጊዜ ፈተናዎች ያጋጥሙታል። ምክንያቱም አንደኛ ነገር ብዙ እንኳን ፕሮግራም የሚያስተላልፉ ዘጋቢዎች የሉንም። ግንድና መለስካቸው አዲስ አበባ ያለው ግርማዬ መቀሌ ነው። ከዛ በለት ማግኘትም አልተቻለም። ስለዚህ ከነዚህ ውጭ ለምሳሌ ሀገሪቱ ክልሎች ያሉትን ዜናዎች እንደርብ ማግኘት አልቻለም። በዚያ በኩል መንግስትም አልተባበረንም። ብዙ ጊዜ ጠይቀን አልተሳካልንም። ያ ራሱ አንድ ፈተና ነው። በወቅቱ በተጨባጭ በቦታው ተገኝቶ የሚዘግብ ሰው አለመኖሩ ትልቅ ግር ያመጣል። ያም ሆኖ ግን ከመዘገባ አንቆጠብ፣ ሁሉ ጊዜ እንዘግባለን። በተሻለ መጥቀን ካረጋገጥን በኋላ ትክክል መሆናቸውን ካወቅን በኋላ እናስተላልፋለን። ከዛ ደግሞ ተቃዋሚም መንግስት የሚለውን ሀሳብ አገናዘብ ለማቅረብ እንሞክራለን። በዛ አንጻር ብዙ ስኬት ያደረግን ይመስለኛል። ከዚህ በፊት መንግስት ያልተናገራቸውን ወሬዎች ህዝብ ጆሮ እንዲደርሱ እናደርጋለን። ወይም ተሸሽጎ የቆዩ ወሬዎች ካሉ ማንም ሚዲያ ላይ ዜናዎች ካሉ እነሱን ተከታትለን ለማቅረብ እንሞክራለን፣ ለመዘገብ እንሞክራለን። ከዛ ደግሞ ወሬነቱም አልፎ ደግሞ ውይይት እንዲካሄድበት የዛ ዜና ምንጩ ምንድን ነው። አሁን ለምሳሌ በኦሮሚያ አካባቢ ስለተካሄደው የህዝብ መነሳሳት፣ ከዛ በጎንደር በጎጃም ስለነበረው ሁሉ እንዘግባለን። ያን ስዘግብ መንግስት ምን እንደሚለው፣ ለዚህ ምን ኃላፊነት ይወስዳል፣ ምን መልስ አለው፣ ተቋሞች ምን ይላሉ፣ ህዝቡ ምን ይላል፣ ያን ሁሉ አካተል ለማቅረብ ነው የምንሞክረው። በዚህ ረገድ በበኩላችን አስተዋጽኦ ያደረግን ይመስለኛል። ደግሞ እውነትም ዲሞክራሲ መሰረት እንዲኖረ ለማድረግ ሰው ችግሮችን በጥይትና ግብግብ ሳይሆን በውይይት ለመፍታት የሚችልበት መንገድ እንዲከፈት ከዛ አንጻር አስተዋጽኦ ምናደርግ ይመስለኛል። እና ይሄ ይሄ ይመስለኛል። ምን ችግር አለ የምትይው አንድ ሁሉ ጊዜ የትም ነው። በተለይ ኮንፍሊክት ባለባቸው አካባቢዎች በወቅቱና በጊዜው ዜናውን ለማቅረብ ችግር አለ። ሁልጊዜ ጣጣ አለ። ያንን ግን በወሰብ አሜሪካ ከዛም አልፎ ችግር ይወጣሉ። ይህ ነው አቶ ንጉሴ አሁን ስለ የሚመራው የአፍሪካ ዲቪዥንም ጠይቄዋለሁ፣ መልሶልኛል። እርሱም ራሱ ተነግሮ የማያልቅ ታሪክ ባለቤት ነው። በሌላ ጊዜ ይዞ መለሳለሁ። የዚህን ቃለ ምልልስ በቪዲዮ መመልከት ለምትፈልጉ ደግሞ በቪ አምሃሪክ ዌብሳይት እና የፌስቡክ ገፃችን ተመልከቱት። አቶ ንጉሴ በመጨረሻ እንዳለ የአማርኛ የአፋን ኦሮሞ እና የትግርኛ ስርጭት በቴሌቪዥን ጭምር እስኪጀምር ድረስ ለጊዜው ምስሉን ከፌስቡክ እና ከዌብሳይታችን ላይ ተከታተሉ። ጽዮን ግርማ ነኝ፣ አብራችሁን ቆዩ። እንዲሁም ንጉሴ መንገሻ ጌታውን ታምራት ከልብ አመሰግናለሁ ለቆይታችሁ። እንግዲህ ቀደም ሲል በገባሽው ቃል መሰረት ሰፋ ያለ ዝግጅትና የቪዲዮንም ቅንብር በዌብሳይታችን እንጠብቃለን። በዌብሳይታችንና በፌስቡክ በፌስቡክ የተከበራችሁ አድማጮች፣ እነዚህን መረጃዎች ከፌስቡክና ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም አት ቪኦኤ አምሀሪክ ማግኘት ትችላላችሁ። አስተያየቶቻችሁን ስጡ፣ ተሳተፉ። እናንተም የአሜሪካ ድምፅ ለእናንተ ምን ማለት ነው? ሁሉም ነገር ምን ትርጉም ይኖረዋል ብላችሁ ታስባላችሁ? ከእኛ ስ ትጠብቃላችሁ? በተለይ ደግሞ ሰለሞን እንግዲህ የአሜሪካን ድምፅ አቶ ንጉሴ መንገሻ ጀምረውት በጣም ብዙ ሰዎች ናቸው ያለፉት እናንተም ጭምር እየሰራችሁ ያላችሁት። እኛ እንግዲህ እኔ ጀምረው አዲስ ነኝ ና በርካታ ትዝታዎች ይኖሯቸዋል አድማጮች። እኔ ራሴ ከቤተሰብ ጀምሮ በጣም በርካታ ትዝታዎች ይኖራል የአሜሪካንን ድምጽ በማድመጥ ና በዚህ አጋጣሚ እንደው ትዝታዎች አሉን፣ የምናስታውሳቸው ፕሮግራሞች አሉን የሚሉ አድማጮች በድምጽ ደውለው ቢያስቀምጡልን አካፍሉ። አልበልዛ ደግሞ ሆርን አት ቪኦኤ ኒውስ ዶት ዶትኮም ላይ ኢሜል ቢያደርጉልን እኛ ራሳችን ደውለን እናነጋግራቸዋለን ና ሰፋ ያለ ፕሮግራም ቃለ ምልልስ ማድረግ እንችላለን እንችላለን። ወደ ሌላ ዝግጅት እንዳልሽው፣ ጽዮን ወደ ተከታዩ ዝግጅታችን እንለፍ። የእርቅና የሰላም ጉባኤ በአዲስ አበባ የኢትዮጵያ የሃይማኖት ተቋማት ጉባኤ በቅርቡ አዲስ አበባ ላይ የእርቅና ሰላም ጉባኤ አካሂዷል። የጉባኤው ይዘት ምን ነበር? ምን አስቦ ተነሳ? ምን አከናወነ? የሃይማኖት ተቋማቱ ድርሻ ምንድን ነው? የሚሉ ጥያቄዎችን የያዙና ሌሎችም ጉዳዮች የተካተቱበት ቀደም ሲል የተጀመረ ውይይት ነው። ተከታዩ አዲሱ አበበና አሉላ ከበደ ናቸው ያዘጋጁት። አዲሱ መንደርደሪያውን ያቀርብና ወደ ውይይቱ እንዘልቃለን። አመሰግናለሁ። ባለፈው የራዲዮ መጽሔት የተጀመረው ውይይት ዓርብ ዕለት ሁለተኛው ክፍል ሄዶ ዛሬ የመጨረሻው ላይ ደርሰናል። እንግዶቻችን የጉባኤው ጠቅላይ ጸሐፊ መጋቤ ዘሪሁን ደጉ፣ ከዚህ ከዩናይትድ ስቴትስ የስደተኛው ቅዱስ ሲኖዶስ አባልና የአሪዞና እንዲሁም የአካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ ከላስ ቬጋስ እና በሥራ ምክንያት ለጊዜው ደቡብ ኮሪያ የሚገኘው መዋዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የአርቡ ውይይት ያበቃው ልክ ነው። ለመጥራት የገጠሙን አንዳንድ ትኖች ነበሩ። የውስጥ እነሱን አደራጅቶን ለመጋበዝ መዝጊያውና መክፈቻው ላይ እንዲገኙ አንዳንድ ነገር አነሳንና በማይመች ሁኔታ ሆነብን። አንዳንዱ ነገር በእንዲህ አይነት ነበር። መጋቤ ዘሬውን መንግሥት አልተጋበዘም እያሉ እኛም መንግስትማ በታዛቢነት በመዝጊያውም ስነስርዓት ተገኝቷል፣ ተገኝተዋል። ለምንድን ነው ከተቃዋሚዎች ቢያንስ በታዛቢነት እንኳ እንዲገኙ ያልተደረገው ላልነው ጥያቄም መመለስ ጀምረው ነበር። አርበለታ ሁኔታዎች አልተመቻቹልንም ሲሉ ውይይቱ አበቃ። ሰዓት አብቅቶ መጋቢ ዘሪሁን ከዚያው ይነሳሉ። በማይመች ሁኔታ ሆነብን። አንዳንዱ ነገርና ግድ የለም በሂደት እንወስደዋለን በሚል ነው። መንግስት እዛ ውስጥ የለም። የፕሮቶኮል ንግግር ነው። ከፕሮቶኮል ያለፈ ነገር የለ። እሺ መጋቢ እሺ፣ አዲሱ እዚህ ላይ ግን የአንድ ሀሳብ ነበር። እሺ ቆንዳ፣ ቅድም መጋቢን ዘሪሁን አንስተውታል። እንዲህ አይነት ሂደት ምንድነው አካሄዱን አይተው የሚባል አለ ሀገራችን ሂደቱ ራሱ ውጤቱን ሊያሳይ የሚችል ቢሆን ኑሮ በህብረተሰቡ ዘንድ የሚፈጠረው ተስፋ ብቻ ሳይሆን የሚያመጣውን ውጤት ትልቅ ይሆን ነበር። መንግስት አካላት መጠራታቸው አንድ ነገር ነው። ግን ቢያንስ ከተቃዋሚዎች ወገን ልዩ ልዩ ሀሳቦችን ሊወክሉ የተለያዩ ፓርቲዎችን ሊወክሉ የሚችሉ ሰዎች ባይኖሩ፣ ልዩ ልዩ ሀሳቦችን ሊወክሉ የሚችሉ ሰዎች ሲሆን በመክፈቻው ሲሆን መንግስትን ቢገኝ ጥሩ ነው ብዬ የማስበው መክፈቻው ላይ ነው። መንግስት ከእነዚህ አባቶች ምን ይጠብቃል የሚለው እንዲናገር፣ እነዚህ ምንድን ነው ምጠ ጠብቁት ከኛ የሚሉትን ይናገሩ። ፓርቲ ባይወክሉም የህብረተሰቡን የተለያዩ ድምጾች ይናገራሉ የሚባሉ ግለሰቦች አሉ ኢትዮጵያ ውስጥ። እነሱ ከእነዚህ አባቶች ምን ይጠብቃሉ የሚባሉ ንግግሮችን በመጀመሪያው አባቶች ማዳመጥ ቢችሉ፣ ከዚያ በኋላ የሚያደርጉት ውይይት የህብረተሰቡን ተስፋ የልዩ ልዩ ድምጾችን ተስፋ ስለሚያሳይ በኋላ ከሚያመጡት መግለጫ ጋር ስሙም እየሆን ነበረ የሚል አሳባና በቀጣይም ሲደረጉ እነዚህ ነገሮች በጣም ትኩረት ሊሰጣቸው ይገባል። ይሄ ተቋም እሰራለሁ ብሎ የሚሄደውን ነገር ሂደቱ ከመጀመሪያው ተስፋ አስቆራጭ ወይም ደግሞ ከመጀመሪያው መልኩን ቀያሪ እንዳይሆን ማለት ነው። ከዚህ አንጻር ነው እኛም ጥያቄውን ያቀረብ። አንድ ይቅርታ ዲያቆን ሊያነሱት አንዲት ማብራሪያ መስጠት አለብኝ። ለምንድን ነው የተጋበዙት ሰዎች ስብሰባው ላይ የነበሩት የሃይማኖት አባቶች ብቻ አይደሉም። አሁን የተባለው የህብረተሰቡን ልዩ ልዩ ድምፅ ሊወክሉ የሚችሉ ስድስት አይነት እንትኖች ናቸው የተጋበዙት የሃይማኖት ተቋማት የንግድ ማህበረሰብ፣ ታዋቂ ግለሰቦች፣ ታዋቂ ምሁራን እነዚህን አቅፈን እኮ ነው ለሁለት ቀን ውይይት ያደረገ። ወደ ብፁ አባታችን መሄድ አለበት። እስካሁን በተወያየኑ አባታችን፣ ምናልባት ሊናገሩ ያሰቡት ነገር እንዳለ እገምታለሁ። ጥያቄ ከማቅረቤ በፊት ለእርስዎ እድልን ስጥ። በጣም ጥሩ ነው። እንግዲህ መቼም ይሄ ሽምግልና ማለት የሀገርን ጉዳይ የያዘ ነገር ነው እና ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ የኢትዮጵያ ሕዝብ የሚሰማው ወይም ደግሞ ችግርህን እንቀርፍልሃለን የሚል የሃይማኖት ተቋማት ሆኖ የሚንቀሳቀስ ነው እንደሰማነው እና በዚህ ውስጥ ደግሞ ችግርህን እንቀርፍልሃለን የሚለው ተቋም ሲነሳ፣ ነገሮችን ጉዳይህን ይዘንልሃል የሚል ሀሳብ ሲዘነዘር ወይም ሲመጣ በትክክል ችግሩን የኢትዮጵያን ችግር ወይም ደግሞ ሁሉንም መፍታት እንኳን ባይቻል በጣም ህዝቡን ያማረሩ ነገሮች፣ ህዝቡ ሁልጊዜ የሚያነሳቸውን ጥያቄዎች ግንዛቤ ውስጥ አስገብቶ እነዚያን ይዘውለት እነዚያን ደግሞ የሚያደርጋቸው በትክክል ከየት ነው የሚመጡ ከተባለ፣ ከተቃዋሚም ፓርቲም አይደለም። ስለ እውነት ለመናገር በዋናነት የሚመጡት ከመንግስት ነው እና በዋናነት ጥያቄዎች የሚነሱት በመንግስት ላይ ነው። በተማሪው በኩል የሚነሱትም ከመንግስት ጋር በተያያዘ ነው። ከገበሬውም የሚነሱ ጥያቄዎች ከመንግስት ጋር በተያያዘ ነው። ከኢንቨስተሮችም የሚነሳው ከነጋዴዎች የሚነሳውም ከመንግስት ጋር በተያያዘ ነው። እንደገና ደግሞ በየዘር ሀረጉ ወይም ደግሞ የምንበለው በሚባለው ሁኔታ በዚህ ባለው ሁኔታ፣ በአሰራሩ ሁኔታ፣ በየአካባቢው በየአስተዳደሩ የሚነሱትም ነገሮች ከመንግስት ጋር በተያያዘ ነው እና ዋናው ዋናው ትልቁ ችግር ያለ በየትኛውም አቅጣጫ ብንለው ብንዞረውም ብንዞረውም ሂዶ ሂዶ ችግሮች አሉ መንግስት ላይ ነው እና መንግስት እነዚህን ነገሮች ለማስተካከል ወይም በሀገሪቷ ላይ የተረጋጋና ጥሩ የሆነ ሁሉንም ሊያስተዳድር የሚችል ገብረ ማርያም ይምራ ወልደ ማርያም ይምራ፣ እሱ ሳይሆን እነዚህ ሽማግሌዎች ያንን ጥያቄ አግኝተው ሁሉም ሰው የሚረዳቸው፣ ሁሉም ሰው የሚሳተፍበት እንዲሆን መሆን መቻል አለበት። እና ይሄ አሁን መጋቢ ዘሪሁን እንደሚሉት ሀሳቡን ማንም የሚነቅፍ ያለ አይመስለኝም። ጅምሩን ማንም የሚነቅፍ ያለ አይመስለኝ ግን ይዘቱ የአንድን ክፍል ብቻ መጋቢ ሁኖ እንዳይቀር እና ወደፊት ይሄ ደግሞ ታሪክም ስለሆነ ወደፊት የሀገርን ጉዳይ ስለሆነ በአንድ ወቅት ላይ የሚደረግ ነገር ለሚቀጥለው ትውልድ ጥሩ መሰረት ጥሩ የሚያልፍ መሆን መቻል አለበት። በመንግስት ላይ የሚነሱ ጥያቄዎችን የሚያዳፍን ወይም ደግሞ መንግስት ደግሞ የሚሰራቸው ለህዝብ የማይመቹ ነገሮች ማቆም እንድንችል የሚያደርጉ ነገሮች ናቸው መያዝ ያለባቸው፣ በሽምግልና ነው። በዚህ ላይ ደግሞ ምንድን ነው ው መንግስት ነፃነን በአንድ ሀገር ሆኖ ነፃነን የሚባል ነገር የለም፣ እኔ እስከማምነው ድረስ ስለሆነ ለመናገር እንኳን ኢትዮጵያ ቀርቶ በአደጉ ሀገሮችን ውስጥ ነፃነን የሚባል ነገር ብዙ አይሰራም። እንደው በጣም ነፃነን በነፃነት ነው የምንሰራው የሚባል ለአንድ መንግስት ፖለቲካ አካሄድ ያልተመቸ ከሆነ ድረስ መንግስት አያውቀውም፣ መንግስት ኢንቮልቭ አያደርግም፣ መንግስት ጣልቃ አይገባም የሚለው ነገር እኔ ብዙም የሚያስኬድ አይመስለኝም። ወይ በጥንቃቄ ይመለከተናል፣ ወይ በርቀት የሚመለከታቸው ይሆን ይሆናል እና ምንድን ነው ዝሮ ዝሮ አንድ ነገር መፍትሄ ለማምጣት ቅድም ሟዘ ጥበባት እንዳለው በመስቀል ላይ ነው፣ በተግባር ነው ሰላም የመጣው ነው እና እናንተ ለሀገር መስዋዕትነት ለመክፈል ዝግጆች ከሆናችሁ መቼም እግዚአብሔርም ይረዳችኋል፣ ህዝብም ይረዳችኋል፣ መንግስትም በበኩሉ ያሉትን ነገሮች እንዲያስተካክል ይሆናል። ይሄ ሀይለኛ የሆነ ቆራጥነትን የሚጠይቅ ነው። መንግስትንም ደፍሮ መገሰጽ መቻል አለበት። ከመንግስት የሚነገሩ ነገሮች በማስ ሜዲያውም ሆነ በህዝቡም በወጣቱም በዚያም እየተሰበሰቡ ነገሮችን የሚሸፋፍኑና እየተሸፋፈኑ ቀጣይ መሆን የለባቸውም። የአንድም የበላይነት የሌላውን ይበታችነት ታም ይቅርታ፣ የለም። ይዝጉት አረፍተ ነገሩን። ብፁዕ አባታችን ይቅርታ። እሺ። እና ማለት መሆን የለበትም ነው የሚሉ ወደ መጋቢ ሳንሄድ ዲያቆንዳኔ ጋር ምናልባት የመጨረሻ የሚሆን ጥያቄ ነው። አዲሱ ያለኝ ሌላም ሀሳብ ካለ ዲያቆን ዳንኤል አንድ ላይ ይመልሱልናል። በርካታ ዜጎች የተገደሉበትን ሌሎች ብዙዎች የቆሰሉበትን ድንገት የተከተለ የእርቅና የሰላም ጥረት ነውና ቀላል እንዲሆን ላይጠበቅ ይችላል። ብዙ ቢያነታርክ፣ ብዙ ቢያነጋግር፣ መንገድ ምርጫው ብዙ መውደቅ መነሳ ቢኖርበት ተገቢ ይመስለኛል ግን ትልልቅ ጉዳዮች ተነስተዋልና ወደሚፈለገው እውነተኛ ተጨባጭ እርቅ እንዲመጣ ሰላም እንዲመጣ በደል የደረሰበት ዜጋ መካስ ካለበት መካስንም ሊጨምር ይችላል የመንፈስ አባቶች የሃይማኖት አባቶች ከዛ በላይ የመሆን እድል አላቸውና ያን መንገድ የተከተለ እንዲሆን ነው ጥያቄው። በዜጎች ደረጃስ ምን ይታይሃል? በደሉ የደረሰበትም ዜጋ በራሱ በኩል ሊያዋጣ የሚችለው ሁነኛ መፍትሄ አለና በመንግስት ወይም በሃይማኖት መሪዎች ብቻ የሚሰጥ በፖለቲካ ድርጅቶች የሚሰጥ ያለቀ መልስ እንዳለመኖሩ ዜጎችስ ምን ሚና ሊኖራቸው ይገባል? ዜጎችን ለማሳተፍም እንግዲህ እነ መጋቤ ዘሪሁን ጥያቄ እንዲያቀርቡላቸው ነው፣ እነሱንም ተጨማሪ ስራ እንዲሰጧቸው ጭምር ነው። አሁን ማነሳው ዜጎች አንድ ተራ ዜጋ በምን መልኩ ሊሳተፍ ይችላል? ተጨባጭ እውነተኛ ለውጥ እንዲመጣ የፖለቲካ ሳይሆን አሁን አሁን እነሱ በያዙበት መንገድ ነው ዘለቀታ ያለው ለውጥ በኋላ የሚታይ ሊሆን ይችላል። ዲያቆን ዳንኤል፣ ልክ ነው። እኔ ኢትዮጵያ ውስጥ የፖለቲካ ችግሮች እንዳሉ ሁ ነው በተለያዩ መልኩ የተፈጠሩ እና ዛሬ የማንፈልጋቸው ደረጃ የደረሱ የህዝብ ለህዝብ ችግሮችም አሉ። ያለፉ ታሪኮችን እያነሱ የመቋሰል የድንበር ጉዳዮችን እያነሱ የመነካካት የተለያዩ ጉዳዮች ቅድም እንደተባለው መንግስት ላይ ብቻ ሳይሆን ጥያቄዎች እየመጡ ያሉት አንዱ አካባቢ ህዝብ በሌላ አካባቢ ህዝብ ላይ ሁሉ ጥያቄዎች አሉት ብዙ አይነት እና እኔ በዜጎች መካከል መቼም በዓለም ላይ ሁሉም ህዝብ ገብቶ ወይም ሁሉም ህዝብ ተነቃንቆ የመጣ ለውጥ የለም። ተወሰኑ ሰዎች ይነሳሉ፣ እነሱም ተከትሎ ሌላው ህዝብ ይቀጥላል። በዛ ነው ለውጦች የመጡት እና በህዝብ መካከል ያሉ ሽማግሌዎች፣ በህዝብ መካከል ያሉ ታዋቂ ሰዎች፣ በህዝብ መካከል ያሉ ቅድም የተባሉ ደራሲዎች፣ ዘፋኞች፣ ሌሎችም አካላት በሙሉ ህዝቦችን ከህዝቦች የማስታረቅ ስራ ውስጥ መጠመድ መቻል አለባቸው። እነ መጋቢ እነዚህ እንዲሰሩ መስመሩን ማመቻቸት ያስፈልጋል። አንዳንድ ጉዳዮች በቃ በሀገራችን ባህል መሰረት ተገናኝተንም እኮ ለያው እንደ የተጋደለ ሰው በሀገራችን ደም የተፋሰሰ ሰው እኮ ከብት አርዶ አብሮ በልቶ በቃ የውሾን ነገር ያነሳው ውሾ ተብሎ የሚታረቅበታል። እና ከዚህ በፊት የተደራረግነው ነገር ለምሳሌ የሁለት ብሔረሰቦች ወይም የሁለት አካባቢ አባቶች ተገናኝተው ጉዳዩን ተነጋግረው እነሱ እንግዲህ ወድቀው በመስገድም ይሁን በመሳሳምም ይሁን አብረው በመብላትም ይሁን ባህሉ እንደሚፈቅደው ይቅርታ ተጠያይቀው መዘጋት ያለባቸው ቁርሾዎች አሉ። በባህላት ይሄንን ማመቻቸት ቢቻል ግማሹን ችግርም የመቅረፍ እድል አላቸው። ይሄን ለማድረግ የየአካባቢው ታዋቂ ሰዎች፣ ማግሌዎች ብዙዎቹ ይሄን አስተዋጽኦ ማድረግ ይችላሉ። በህዝቦች እና በህዝቦች መካከል ብሎም የሚበቅሉ ነገሮች አሉ። ወደ ትውልድ ከመሻገራቸው በፊት ወይ ይቅር ተባ ብለን ወይም ትተነዋል ብለን ወይም እንግዲህ በባህላዊ መልኩ ተጋብተን የሚሆን በሆነ ነገር እንዲፈታ ይሄን መንገድ አለ በሀገራችን እና ግለሰቦች ይሄንን ሊያደርጉ የሚችሉበት እድል ስላለ መሞከር አለበት። ልክ እነዛ ተቋም ያላቸው እርስ በርስ ተቃዋሚዎችን ለማገናኘት እንደሚሞከረው ሁሉ በህዝቦች መካከል እየተፈጠሩ ያሉ ጉዳዮች አሉ። ከመባሳቸው በፊት በአንዳች ሀገራዊ መፍትሄ አለው ደግሞ በባህላችን፣ ምክንያቱም በእኛ ትውፊት እኮ ቅድስት ክርስቶስ ሰምራ ሰይጣንን ከእግዚአብሔር ጋር ለማገናኘት የሞከረች እናት ናት የሚባል ነው። እዚህ ድረስ ኢትዮጵያውያን ለዕርቅ ቦታ አለን ማለት ነው እና እርስ በርስም ወደ ማስታረቅ የሚኬድበት መንገድ እንዲታሰቡበት ነው ነው የሚለው በጣም ድንቅ አስተያየት ነው። መዋዘ ጥበባት ዲያቆን ዳንኤል እናመሰግናለን። መጋቢ በእርሶ እንቋጫለን ይሄ ውይይት ወደ እዚያ ከመሄድ ከመቀጠሉ በት መዘ ጥበባት በተናገረው ላይ አንድ መጨመር ይቻላል? እሺ፣ አጠር ብሎ ጸባታችን ጊዜ ልስጥልኝ። እሺ፣ ምንድን ነው አሁን መዘ ጥበባት ያነሳው አንዱ ዜጋ በሌላው ዜጋ ላይ ጥያቄ እየተነሳ ሕዝብ ከሕዝብም የመጋጨት ችግር አለ ነው እና ትክክል ነው አለ ይሄ ኢትዮጵያውያኖች ከዚህ በፊት ሁሉም በታሪክም እንደሚነገረን እንደምናውቀው መቼም አንዱ ከሌላው ተስማምቶ የሚኖርባት ሀገር ናት። ያ ግን አሁን እየተለወጠ ያለ ነው እና ለእነዚህም ለዚህ ግጭት መንስኤው ምንድን ነው ለዚህ ለሕዝቦችና ከሕዝቦች የመጋጨት ሌላው ብሔር ከሌላው ብሔር ጋራ የመጋጨት የመጣላት ችግሩ መንስኤው ምንድን ነው? የዚህ መንስኤው ምናልባት ሌላም ሌላም ምክንያት ሊኖረው ይችላል። እንደ ዋናነት የሚጠቀሰው የፖለቲካው ወይም ደግሞ የመንግስት ፖሊሲው ነው የሚል ሀሳብ ነው ያለኝ። ስርአቱ ማለት ይሄ ነው እና ይህ መንግስት እኔ ሁልጊዜም የማሆን እኔ ራሴ በጣም በብዙ መንገድ ትኩረት የሚሰጠው ብዙዎች ነገሮች ጉዳዩ መያዝ ያለበት በሽምግልናውም ቢሆን እንዲህ አይነት ነገሮች ሁሉ መስተካከል መቻል እንዳለበት ጥላቻው ሊቀንስ የሚችል ኢትዮጵያኖች በኢትዮጵያንነታቸው በጣም በሰላማዊ መንገድ ሊኖሩ የሚችሉበት መንገድ መንግስት የአንድ ሕዝብ የእኩልነት መብት ጠብቆ እንዲኖር ማድረግ ሲቻል ነው። በሽምግልናው መነገር ያለበት መያዝ ያለበት ወይም ደግሞ ማንም ሰው በተቻለ መጠን ማድረግ ያለበት መነገር ያለበት ይሄ ነው ነውት። ጥሩ ነው። አባታችን፣ ቅድም እንዳልኩት በመጋቢ ዘር ይሁን እንዘጋለን። ረዥም ሰዓት ይዘናል። መጋቢ እንግዲህ እርሶን ተጠያቂም ባለጉዳይም ተደርገው ቀርበዋል። ወደፊት ደግሞ ወደ ጉባኤው ይዘው የሚሄዷቸው ሀሳቦች እንዳገኙ ተስፋ አረጋለሁ። ይሄም ሁሉ በእውነቱ እርሶን ጫን ጫን ያደረገ ጥያቄም ካለ ይቅርታ እየጠየቅን እስካሁን ከተነገሩት ምን ነጥብ ይወስዳሉ? ምን ነገር እንደ ቤት ስራ ይሆነዎታል? እርስዎ በምስኖት አስተያየት እናጠቃላለን። አሉ፣ አይሻለም ልክ ነው። እሺ መጋቢ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ምንም ትልቅ ዕድል ነው ለእኛ የሰጣችሁን፣ እየሰራን ያለነው ስራ ሌሎችም እንዲገነዘቡት፣ በተለይ ከሁሉ በላይ ለምንሰራው ስራ ጸሎት፣ የእግዚአብሔር እርዳታ ሲኖረው ነው ውጤት የሚመጣው እና ስራችን ውጤታማ እንዲሆን የጸሎት ድጋፍ እንድናገኝ የሀሳብ ድጋፍ እንድናገኝ ስለሚረዳን በዛ መንገድ ወስጄዋለሁ። ያው እኔ ተቋምኖክ እየሰራው ስለሆነ የስራ አካል ነው። ምንም ባሉታዊ የወሰድኩት ነገር የለም ሁሉም ገንቢ ነው ብዬ ነው መወስደው። ስለዚህ በዛ ደረጃ ምንም የለም የወሰድኳቸው። በተለይ የዛሬው ውይይት በጣም ጠቃሚ ነው። ይሄ ነው የሚያስፈልገው። አሁን የተባሉትን ይዘናቸዋል። በተለይ ደግሞ አንዱ ከተልኳችን አድርገን የወሰን ነው በአብዛኛው ይሄ ስራ ተቃዋሚዎችንና መንግስትን የማደራደር አይነት መልክ እየያዘ በአብዛኛው ገዝፎ የሄደው በውይይት ወቅት ነው እኛ አንዱ አድርገን ብቻ ነው እሱን የምንወስደው ተቃዋሚዎችና መንግስት ቁጭ ብለው ቢነጋገሩ የሚል አንድ ነው የምንወስደው ከዛ በተረፈ በዋናነት ግን እኛ እየሰራን ያለ ነው አንዱ የሆነው ትልቁ ትኩረታችን ዲያቆን ያነሱት እታች ህዝቡ ጋር ወርደን ይቅር ለእግዜር ተባብሎ አግባብ ባለው በሃይማኖታዊ ስርአት በባህላችንም ያሉትን ነገሮች ፈጽመን ደግሞም ጎን ለጎን ደግሞ የችግር ሁለተኛ እንዳይከሰት መንግስት ምን ማድረግ አለበት፣ ህዝቡ ምን ማድረግ አለበት፣ ሃይማኖት ተቋማት ምን ማድረግ አለብን ለቀጣይ የሚለው ይሄንን አድርገን ለመስራት ነው እያሰብን ያለ ነው። በመጨረሻ ማንሳት የምፈልገው ምንድን ነው፣ ገዢውንም ፓርቲ ተቃዋሚንም አንጋብዝም። አንዱን አቅርበን አንዱን ለማራቅ ከተነሳን ስራችን ጤናማ እንደማይሆን ከመጀመሪያውኑ እናቀዋለን። ይሄም በተቃዋሚዎቹም ይሄ ቅሬታም አልቀረበብንም፣ ምክንያቱም እዚህ ስላሉ ገብቷቸዋል። በዚህ ቅር እንዳልተሰኙ እርግጠኛ እንግዲህ እነሱ በሌሉበት ስለነሱ ሀሳብ አንወስድም። በጣም እናመሰግናለን መጋቢ ዘሪሁን የኢትዮጵያ የሃይማኖት ተቋማት ጉባኤ ጸሐፊ፣ እንዲሁም ደግሞ ብፁዕ አቡነ ዮሴፍ የስደተኛው ቅዱስ ሲኖዶስ አባልና የአሪዞና አካባቢው የኔቫዳ ሊቀጳጳስ፣ ሙሐዘ ጥበባት ዲያቆን ዳንኤል ክብረት፣ በጣም አንተንም እናመሰግናለን። ሂደቱን ተከታትለን እንዘግባለን፣ እንቀጥልበታለን ጉዳዩን። እግዚአብሔር ይስጥልን። እናመሰግናለን። ተሳታፊዎቹንና አዘጋጆቹን ወደ ተከታይ ቅንብሮቻችን እናልፋለን። ጽዮን ግርማና ሶሎሞን አባተንን አሁን ሙዚቃ እንጋብዛችሁ። እንደገና የጽዮን ምርጫ ተው ያልሽኝን ተው ያልሽኝን ተው ልታዘዝቻለሁ ሌላም To the the shadow, the the She the I'm gonna go እናመሰግናለን ሆናችን ለምርጫሽ፣ እንደዚሁም ኢዮብን ሰለሞን ግን ለአድማጮቻችን የተሳሳተ መረጃ እየሰጠህ ነው። ካስመረጥኩ ዘፈን ውስጥ አንተ ነህ። ይሄን ኢዮብንም የመረጥከው ዛሬ ምርጫ በምርጫ ሽን ማለት ነው። እሺ፣ አሁን ወደ ሌላ ዘገባ ነው የምንሻገረው። ሰጠኝ አጣናው የተከታዩ ዝግጅታችን መሪቷን አይ ነው

የሚያውቁት ሁሉ ናቸው። ይህን የሚሉለት የሙያ ባልደረቦቹ፣ ወዳጆቹ፣ አድናቂዎቹ ተጫዋቹ ሰጠኝ ጨዋታና ቁም ነገር አዋቂው፣ ቀልድና ወጋ አፍላቂው ለማለት ፈልጌ እንጂ በዚህ አጋጣሚ ሙያውን ለመግለጽ አልነበርም። ለነገሩ ደግሞ በልም ካላችሁኝ ወደ ኋላ አልልም። ለሙያውም ቢሆን ሰጠኝ ምን ወጥቶለት ተጫዋች፣ ድንቅ ድምፃዊ። ድምፃዊም ብቻ አይደለም መሳሪያ አነጋጋሪ፣ አነጋጋሪ አዎ፣ አነጋጋሪ ድንቋን መሰንቆ ውቢቱን መሰንቆ አንደበት አዘርቶ ሲያነጋግር ለማመን ሰጠኝ ሲጫወት ማየት ያስፈልጋል። ሰጠኝን ባለ አንድ ሰው በአንድ እያሉ የሚጠሩት ጥቂት አይደሉም። አንድ ሰው ሲናጥ፣ ሲያዘምር፣ ሲቀልድ፣ ሲሽከረከር ደግሞ ጭራይቱን ሲገርፍ ሲገርፍ ደግሞ ሲያዋራት፣ ደግሞ ሲያወራ፣ ደግሞ ሲዘፍን፣ ቢሹ የባህሉን፣ ቢሹ ዘመነኛውን፣ ቢሹ አማርኛውን፣ ትግርኛውን፣ ኦሮምኛውን ኧረ ሌላውንም የውጭም ቢሆን አይሳነውም። እውን በዐይኖ በብረቱ እያዩ እዚያ ያለው አንድ ሰው መሆኑን ለማመን ይቸገራሉ። ዋን ማን ባንድ፣ በአሜሪካውያኑ አባባል አጠገቦ ሰጠኝ አለ ማለት አካባቢዎ ሞቀ ማለት ነው ባይዘፍኑ። ሰጠኝ ዛሬ እንደሚባለው በእግዚአብሔር እጅ ላይ ነው። ባለፈው ሳምንት ከቪኦኤ ራዲዮ መጽሔት ፕሮግራም አዘጋጆች ከአዲሱ አበበና ከአሉላ ከበደ ጋር አድርጎት ከነበረ ውይይት ቀንጨብ አድርጌ ላሰማችሁ። ትንሽ የብርድ ኒሞኒያ ሚትና ዲያቤቲክስ አንዴ አለኝ ነ አሁን በቃ በሰውነቴ ውስጥ ኢንፌክሽን ዝመጥሎ ስስ ነው በቃ ተከታታይ ለአንድ አመት ሕክምና ያቀጠላለብኝ እና አንዳንድ መድኃኒቶች ያዘውልኛል

ዋሽንግተን ዲሲ ውስጥና በአካባቢዋ የሚኖሩና የሚሰሩ ኢትዮጵያውያን የጥበብ ሰዎች ለነገ በስተያ ማክሰኞ ጥር 30 2009 ዓ ም ወይም ፌብሩዋሪ 7 2017 ዓ ም የድጋፍና የገቢ ማሰባሰቢያ ዝግጅት አሰናድተውለታል ከአስተባባሪዎቹ አንዷን አልማዝ ጥላሁንን አገኝቻት ስለ ሰጠኝም ሁኔታ ስለ ዝግጅታቸውም ጠይቅያታለሁ አንቻየረአንቻጅየማጠጅ አልማዝ ጤና ይስጥልኝ እንደምን አመሸሽ እግዚአብሔር ይመስገን ጤና ይስጥልኝ። አሚን በሰጠኝ ጉዳይ ነው የምደውልልሽ እና ለመሆኑ እንዴት ነው አሁን የሰጠኝ የጤና ሁኔታ በቅርብ አይተሽው ከነበረ? አሁን ሰጠኝ እግዚአብሔር ይመስገን እየተሻለው መጥተዋል ማለት በሙሉ ጤንነት ባይሆንም ከበፊቱ በጣም ለውጥ አለው። አርቲስቶች አንድ ዝግጅት አዘጋጅታችሁለታል ለሰጠኝ። እስቲ ሀሳባችሁን ከማስታወስ እንነሳ። ባለፈው ሳምንት በራዲዮ መጽሔት ዝግጅት ላይ ቀርበሽ አንቺም ከሰጠኝ ጋር ቃለ ምልልስ አድርገሽ ነበረ ሀሳባችሁ ሀሳብህ ምንድን ነው? የዚህ የከነገ በስተያ ዝግጅት የእኛ ሀሳባችን ያው የሰው ልጅ ሳይሞት በቆሞ እንደዚህ ችግር ሲደርስበት ርስ በርስ መረዳዳት ነው እና በተጨማሪ ደግሞ ሰጠኝ ለሰባት፣ ለስምንት፣ ለዘጠኝ ወር ከዛም በላይ ስራ እንዳይሰራ ስላለ ዶክተሩ ክትትልና ስፔሻል ዶክተር ደግሞ ለብቻው እንደሚያስፈልገው ስለተናገረ ይሄ ልጅ ስራ ካልሰራ የቤት ስራ አለ፣ ብዙ ነገሮች አሉ። እኛ የሙያ ጓደኞቹ ደግሞ የተቻለን ያህል በእርግጥ አድርገን ነበር፣ ግን ከአቅማችን በላይ ነው። ከአቅም በላይ ሲሆን ደግሞ እርዳታ ግታ ያስፈርዳ በዚህ ነው እርዳታ ወደ ሕዝቡ ያስተላልፍ ነውና፣ ግን ደስ የሚለው ነገር ሰውም በጣም ደስ በሚል ሁኔታ ነው እየተባበረ ያለው። ምንድን ነው ያዘጋጃችሁት ነገር? ከነገ ወዲያ ስለሆነ ዝግጅታችሁ ሰው በቅርብ ማስታወስ እንዲችልም፣ ምንድን ነው ያዘጋጃችሁት? የት ነው ያዘጋጃችሁት? እነማን ናቸው የሚሳትፉት በዚህ ዝግጅት ላይ? እሺ፣ እኛ ያዘጋጀ ነው የሙያ ጓደኞች ናት። ፌብሯዋሪ ሰባት ማዛ ሬስቶራንት ያው ኢትዮጵያ ሬስቶራንት ሰፋ ያለ ሬስቶራንት ስለሆነ ቨርጂኒያ ቨርጂኒያ ነው። እሷም ብዙ ጊዜ የምትተባበረን ሰው ናት። እና እዛ ላይ የሙዚቃ ዝግጅት ህዝቡን እያዝናናል እያጫወቱ እርዳታ እንዲረዳ ነው። ስላር ከስንት ሰዓት እስከ ስንት ሰዓት ነው ዝግጅታችሁ የሚካሄደው? ከሲክስ ጀምሮ እስከ ሚድ ናይት፣ ከሲክስ ፒኤም ጀምሮ ማለት ነው። እነማን ናችሁ እናንተ በስም ብትጠሪልኝ ማን ማን እንደሆናችሁ እስካሁን ድረስ በዚህ ዝግጅት ላይ ለመሳተፍ የገባችሁት? ብርሃኑ ተዘራ አርአያ ጋዜጠኛ ነው አርአያ፣ አርአያ ተስፋ ማርያም ተሰራ እና ጌታቸው ወርቅዬ መስን ኪቦርድ ደረጀ ጌትዬ ነን እንደዚህ። እና እስካሁን ድረስ ጥሩ ምላሽ አግኝተናል። ያልሽው ምን ማለትሽ ነው? እስካሁን ድረስ ቲኬት እየሸጣችሁ ነው ያላችሁት? በልገሳ መልክ ያገኛችሁት እርዳታ አለ? እየሰዉ እየሰዉ በቃ ፌስቡክ ላይም ሆነ የተለቀቀበት ዩቱብ ላይ እግዚአብሔር ይማርህ በተቻለ መጠን እናደርጋለን። የሞራልም የጸሎትም የሆነ ከገንዘብ በላይ ደስ የሚል አራቶችን ስሰማ እራሱ ብር ነው። ያው ጉልበት ይሆናል ማለት ነው ያንን በማስመልከት ነው። በተጨማሪ ደግሞ ብዙ ሰዎች ለመምጣት ሬዲ ናቸው እየደወሉ ለሱም ቢሆን እያጽናኑት ቤት ድረስ እየሄዱ እና የሰው ትብብር በጣም ደስ ይላል። ለዚህ ነው በሙሉ ኮንፊደንስ ልናገር የቻልኩት ማለት ነው። እስቲ ስለ ራስሽ አጭር ነገር ንገርኝ። እስቲ ማንሽ? አንቺ አልማዝ ጥላሁን ማነች? እኔ አርቲስት አልማጣው ነኝ። ያው ኢትዮጵያ ውስጥ በህዝብ ለዚህ ታወቀ የባህል ቡድን ውስጥ አንዷ ተወዛዋዥ ነኝ። ከዛ በቀጠል ደግሞ አሜሪካን ሀገር መጥቼ ህጻናቶችን በማስተማር ከኢትዮጵያ የሚመጡ ታዳጊ አዳብ ተደርገው የሚመጡ ህጻናቶችን በማስተማር ባህሌን በማስተዋወቅ ለውጭ ሀገር ዜጎች ኮፊ ሴሪሞኒ በቃ ትራዲሽናል የሆነ የኢትዮጵያን ባህል በጣም ቢታወቅ እፈልጋለሁ እና በዛም ሙያ እየሰራሁ እግዚአብሔር ይመስገን እስካሁን ድረስ ቆይቻለሁ። አሁን ደግሞ ለሚቀጥለው ትውልድ ከኔ በኋላ ላሉት ደግሞ ባህሌን የምሰራውን ስራ አሳያቸዋለሁ። ባህላችንን መጠበቅ ስላለብን ሞ ባህል ላይ የማተኮረው ማለት ነው። እና በቃ የባህል ሰው ነኝ በአጠቃላይ አርቲስት አልማጥላው የሚባለው በውዝዋዜ ነው የምታወቀው። አሁን ደግሞ በቲያትር ሀደምጻ ወዳጅ ወጋም በቲያትርም ፊልም እንሰራለሁ። ህጻናቱን አስተምራለሁ ብለሽ ነበር እና ምንድን ነው የምታስተምሪያቸው? እኔ ህጻናቶችን ማስተምራቸው ባህላቸው እንዲያውቁ ሰባት አመታችን ነው። ከዚህ ከከተማ ወጣ ብለን በአደብሽን የሚመጡ ህጻናቶችን ባህላቸው እንዳይረሱ ኢትዮጵያዊነታቸውን ማለት ነው። እስክሳ ጸጉር ስራ፣ ፊደል፣ ምግብ አበላል፣ የልብስ አለባበት፣ ያገር ባህል ልብስ አመት ባህል ሲመጣ ምን ማድረግ እንዳለባቸው ባህላችን ሰው ሲወልድ እንዴት እንደሆነ ከመሰረቱ አውቀውት እንዲያድጉ እነዚህ አድርስ ያደርጉ ቤተሰቦቻቸውም ራሳቸው የኛም ባህል እንዲያውቁ ያንን ነገር ሁሌ በየአመቱ ለአራት ቀን ካምፓስ አድርን እናሳያቸዋለን። በጣም ጥሩ ነው። እስቲ እንግዲህ በራስ ሽወት ላይ ደግሞ ሰፋ ያለ ነገር ወደፊት እንሰራለን። አሁን ወደ ሰጠኝ ጉዳይ ልመለስ እና በአቅም ምክንያት ከሆስፒታል መውጣቱን የኢንሹራንስ ሽፋን እንደሌለው ተናግራችሁ ነበር፣ ባለፈው ሳምንት በነበራችሁ ውይይት ከራዲዮ መጽሔት ጋር እና ህክምናውን አቋርጧል ወይስ አሁን እየተከታተለ ነው? በማንኛውም መንገድ ቢሆን መድኃኒት እና የመሳሰሉ ነገሮች የምግብ አቅርቦት እንዲህ እንዲህ አይነት ነገር እንዴት ነው የሚገኝበት ሁኔታ? ሰጠኝ የምግብ አቅርቦት አሁን እግዚአብሔር ይመስገን የቅርብ ጓደኞቹ እነዚህ የሬስቶራንት ባለቤቶቹ በጣም ደስ በሚል ሁኔታ ሁሉም ሰው እየሄደ ያው የተቻለውን ነገር ያደርጋል። የህክምና ጉዳይ ደግሞ አሁን ክትትል የተደረገለት ነው። ኢንሹራንስ ስላልነበረው ተቋርጦ ስለነበረ ኢንሹራንሱን ስፔሻል ዶክተር እንዲያገኝ በክትትል ላይ ነው ያለ ነው። ግን እስከዛ በፊት ግን መድኃኒቱ ግን መቋረጥ ስለሌለበት ያው እየተገዛ እየተጠቀመ ነው። እና ምን ያህል ሰው ትጠብቃላችሁ ከነገ በስቲያ በዝግጅታችሁ ላይ? አራት መቶና አምስት መቶ ሰው መግቢያችሁ ስንት ነው? መግቢያችን አክቹዋሊ አምሳ ብር ነው፣ ግን ሰው የቻለውን ነው እንጂ ያልቻለው ማስገደድ አያስፈልግም። አምሳ ብር ነው። አርቲስቶች ስፔሻል ከአምሳ ብር ጀምሮ ነው። ሌላውን ህዝብ ግን ያው ራሱ ፈልጎ መጥቶ እንደዛ ለመርዳት ሲፈልግ የአቅሙን ያህል ከረዳ ረዳ ነው። ግን እኛ ግን መነሻችን አምሳባ ነው። አልማዝ፣ መቼም የሚያኮራ ስራ ነው እየሰራችሁ ያላችሁት። ይሄ ባህል ወደፊትም እየተለመደ እየተጠናከረ እንደሚሄድ እርግጠኞች ነን። ቀደም ሲል እንዳልሽው አንድ ችግር ሲደርስ ቀድሞ ከመረባረብ ይልቅ የከፋ ነገር ከደረሰ በኋላ ማለቃቀስ ላይ ነው ብዙ ጊዜ ሰው ሲደርስ የሚታየውና ይሄ ባህል የሚሆን ትምህርት የሚሆን ይመስለኛል። ለወደፊቱም በጣም አመሰግናለሁ ለጊዜሽ። ዝግጅታችሁ የተሳካ እንዲሆን እመኛለሁኝ በአሜሪካ ድምፅ ስም እሺ በጣም ጊዜ ስልኝ፣ በጣም አመሰግናለሁ። በዚያ አጋጣሚ ይህ ህብረት በዚሁ እንደሚቀጥል የዛን ቀንም አዲስ ስንትን እንጀምራለን እና በዚህ አጋጣሚ ለማሳሰብ ነው የአርቲስቶች የመተባበር ድርጅት ማህበር ለመቋቋም በጣም ጥሩ ነው። ይህንኑ መልእክትሽ እናስተላልፋለን። ንዩ እናንተንም እናመሰግናለን። ይ በነገራችን ላይ በዚህ የከነገ በስቲያ የሰጠኝ አጠናው የአርቲስቶች የገቢ ማሰባሰቢያ ዝግጅት ላይ ከሚገኙት አርቲስቶች መካከል ሕብስት ጥሩነህ፣ ፋሲል ደሞዝ፣ ሌሎችም ይገኙበታል። ወደ ሰጠኝ የራዲዮ መጽሔት ቆይታ ልመልሳችሁና ስለ ሠራውና ስለ ሐሳቡ፣ ስለ ችሎታውና ስለ ተሰጥኦው የተናገረውን ላስታውሳቸው አንድ ለሶስት ሶስት ሴት ብቻ አሉኝ። ባህላዊም ዘመናዎችም ወደ ኮሜዲ አንዳንድ ነገሮች ሰርቻ ያለው ገና እሰራለሁ ብዬ አስባለሁ። እግዚአብሔር ጋር እንግዲህ ሰላም፣ እግዚአብሔር ጤና ስጠንዛለሁ። ገና በመስራት ጋር ያለሁት እና ውድ ሀገሬ ህዝብ፣ እንዲሁም የስራ ባልደረቦቼ፣ ጓደኞቼ ግፋበት ብዙ ሞራል በመስጠት በዚህ ደረጃ ደርቻለሁ። ቢሆንም ቢጠበቅብኝ ገና ብዙ ነገር አለ ብዬ አስባለሁ። ገና ጨረስኩም አለማይ እና ዚ ያደርብኝ አንዳንድ ነገር ተቋረጠብኝ። ቲቦርድ ይጫወታለሁ ዜማና ግጥሞች እደርሳለሁ። እነዚህ ናቸው ብዙዎቹ ሞክራለ ይባላል። እዚ ስንቆይ ጨዋታ በጣም እየቀጠለና እየረዘመ መሄድ ትልቅ መሳሪያ ነው። ለዛ ነው ፍቅር የሚያደረብኝ እድሜ ልክ ንሱ ጋር ብኖረው በብሔራዊ ቲያትር በባህል ስር ውስጥ ስለነበረ አስራ አምስት አመታት ያል I'm going to of the the the እግዚአብሔር ለሰጠኝ ምህረቱን እንዲያወርድለት እንመኛለን። የማክሰኞ ዝግጅቱም የተሳካ እንደሚሆን ተስፋ እናደርጋለን። አድማጮች፣ እስከ ማጠቃለያው ከሰጠኛ ጣናው ጨዋታዎች ከአንዱ ጋር እንተዋችሁ። do? I thought...

I oh. አጫጭር የማጠቃለያ ዜናዎችን አሰማለው። ፕሬዚደንት ዶናልድ ትራምፕ ከሰባት ሙስሊም ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ የጣሉት የጉዞ ገደብ በአስቸኳይ እንደገና ስራ ላይ እንዲውል የትራምፕ አስተዳደር ያቀረበውን ጥያቄ የዩናይትድ ስቴትስ ይግባኝ ፍርድ ቤት ውድቅ አድርጎታል። ሳን ፍራንሲስኮ የሚገኘው ዘጠነኛው የወረዳ ይግባኝ ሰሚ ፍርድ ቤት ይህንኑ አስመልክቶ ዛሬ በሰጠው መመሪያ የትራምፕ አስተዳደርና የዋሽንግተን ስቴት እስከ ነገ ሰኞ ከቀትር በኋላ ድረስ ተጨማሪ የመከራከሪያ ነጥቦቻቸውን እንዲያቀርቡ ጠይቋል። በዶናልድ ትራምፕ ፖሊሲዎች ላይ ያነጣጠሩ ተቃውሞዎችና ፕሬዚደንታዊ አመራራቸውን የሚተቹ ሰልፎች ለተከታታይ ሶስተኛ ቀን በዩናይትድ ስቴትስና አልፎም በሌሎች አገሮች እየተካሄዱ ናቸው። የሲያትሉ ፌዴራል ዳኛ የትራምፕን የጉዞ እገዳ ባለፈው አርብ ለጊዜው ቢያግዱም የተቃውሞ ሰልፎቹ ግን ቀጥለዋል። ትላንት በለንደን ሰልፎች በዚያ ከሚገኘው የአሜሪካ ኤምባሲ ደጃፍ ላይ ጸረ ትራምፕ መፈክሮችን አሰምተዋል። ዜናው አበቃ።